voice of America. VOA. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በ22 እና በ25 ሜትር ባንዶች በአጭር ሞገድ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስትል እንደምናመሻችሁ አድማጮቻችን። የእሁድ ጳግሜ 2 2006 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማግዜርና ቆንጂት ታየንን። ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንጀምራለን። ከዚያም በመስታወት የያዝናቸውን ቅንብሮች ለማስተዋወቅ ያህል በዓለም አቀፍ ደረጃ ለበርካታ ሽልማቶች የበቃው ድፍረት የተሰኘው ፊቸር ፊልም በኢትዮጵያ በፍርድ ቤት ትዕዛዝ መታገዱን በመግለጽ የፖሊስ ባልደረቦች ከእይታ እንዲቆም ተደርጓል። ፖሊሶች መጥተው ይሄ ፊልም በፍርድ ቤት ታግዷል ብለው ከዚ በፊት የደረሰ ምንም ነገር የፊልሙ አዘጋጅ ዘረሰናይ ብርሃን መሀሪ የተናገረውን ነው የሰማ ነው አጥር ያለ ዘገባ ይዘንበታል ከአሁን ቀደም ስለዚህ ፊልም ከአዘጋጁ ጋር የዝግጅት ክፍላችን አካሂዶት የነበረ ቃለ መጠይቅም ይዘንላችኋል በዚህ በአካባቢያችን ደግሞ በጥሩ ውጤት በነጻ የትምህርት እድል ዘንድሮ ዩኒቨርስቲ የገባች አንዲት ጎበዝ ወጣት እናስተዋወቃቸዋለን ሁሉ ጊዜ ቢደክማትም ከስራ መታ ላይብራሪ የወሰደችኝ እሷ ናት። ሁሉም ምንም ነገር እንዳይቀርብን ያረገችው እሷ ናት። ብርም ባይኖራት ያው ሁሉም ነገር ለእኛ ትሰጥ ነበረ። ሰው ለሱ ነው የመሰገንኳት። በእሷ ብርታት ነው እዚህ የደረስኩኝ። ራሄል ቦጋለ ነች ወጣቷ። እናቷ አንተ አመሰግናለች ስለ ስኬቷ። የ አስራ ስምንት አመት ወጣት ነች። እነዚህን ይዘን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። ፕሮግራማችንን ንጉሱ ታምሬ ይመራል። መልካም ምሽት እንደምናምሽታችኋል። ዜናውን አሰማለሁ። አዲሱ አበበ ነኝ። የአልሻባቡን መሪ የአህመድ አብዲ ጎዳኔን ሞት ተከትሎ የሶማሊያ መንግሥት ስልጣን ላይ ከወጡ ገና ሁለተኛ ወራቸው ላይ የነበሩትን የብሔራዊውን የደህንነት ጥበቃ ዲሬክተር አብዱላሂ ሙሐመድ አሊን ከቦታቸው አነሳ። የመንግስቱ ቃል አቀባይ ሬድዋን አብዲልወሊ በሰጡት መግለጫ ባለስልጣኑ ከቦታቸው የተነሱት ዛሬ እሁድ የካቢኔ ስብሰባ ከተካሄደ በኋላ መሆኑን አመልክተው አሊ ግዴታቸውን በአግባቡ አልተወጡም ብለዋል። በደፈናው ያለ ዝርዝር ማብራሪያ ባለፈው ሰኞ ደቡብ ሶማሊያ ውስጥ ጎዳኔ በዩናይትድ ስቴትስ የአውሮፕላን ጥቃት ሲገደል ሶማሊያ ቦታውን በመጠቆም ተባብራለች ሲሉ ፕሬዚዳንቱ አብዲ ወሊ ሼክ አህመድ ለቪኦኤ ሶማልኛ አገልግሎት ተናግረዋል። ምዕራብ አፍሪቃ ውስጥ ከሁለት ሺህ በላይ ሰዎችን በገደለው በኢቦላ ወረርሽኝ ላይ በሚደረገው ርብርቦች የዩናይትድ ስቴትስ ጦር እንደሚራዳ ፕሬዚዳንት ባራክ ኦባማ አስታወቁ። ሚስተር ኦባማ ይህን ያስታወቁት ዛሬ እሁድ ሚት ደ ፕሬስ በሚለው የኤንቢሲ ቴሌቪዥን ፕሮግራም ላይ ሲሆን በኢቦላ ወረርሽኝ ላይ የተያዘውን ዘመቻ ዩናይትድ ስቴትስ የብሔራዊ ደህንነት ቀዳሚ አጀንዳዋ ታድርገዋለች ብለዋል። ይህ በእንዲህ እንዳለ የኢቦላን ወረርሽኝ ለማቆም በሚደረገው ጥረት የሴራሊዮን ህዝብ በዚህ ወር ለሶስት ቀናት ከቤቱ እንዳይወጣ ባለስልጣናት አዘዙ። የሰብአዊ እርዳታ ድርጅቱ ዶክተርስ ዊዝአውት ቦርደርስ ድንበር የለሽ ሐኪሞች ቡድን ግን በሽታውን ለመቅታት ሕክምናውን መቀጠል እንጂ ሰዎችን የቤት ውስጥ ማስቀመጥ መፍትሄ አይሆንም ይላል። የእስላማዊ መንግስት የተባለው አማጺ ቡድን በዩናይትድ ስቴትስ ላይ ላወጣው የጦርነት ዘመቻ ፕሬዚዳንት ባራክ ኦባማ ጥቃቱን ለመከላከል ያላቸውን እቅድ ይፋ አደረጉ። ፕሬዚዳንቱ ሁን የገለጡት ሚት ዘ ፕሬስ በሚለው ርዕስ ኤንቢሲ ቴሌቪዥን በሰጡት ቃለ መጠይቅ ሲሆን ከነገ ወዲያ ማክሰኞ ለምክር ቤት አባላት ገለጻ እንደሚያደርጉ ረቡ ማታ መስከረም 11 911 ጥቃት 13ኛ ዓመት ዋዜማ ላይ ደግሞ ለመላው አሜሪካ ህዝብ ንግግር ያሰማሉ። የዩናይትድ ስቴትስ ጦር በእስላማዊ መንግስት ነውጠኞች ላይ የጀመረውን ዘመቻ አፋፈሞ ዛሬ እሁድ አራት የአየር ጥቃቶች መካሄዱ ተገለጠ። የዛሬው ጥቃት የተካሄደው ነውጠኞቹ ምዕራብ ኢራቅ ውስጥ ያለውን የሀዲታ ግድብ ለመቆጣጠር እየዛቱ ባሉበት ወቅት ነው። የዩናይትድ ስቴትስ ባለሥልጣናት እንደገለጡት የውሃና የኤሌክትሪክ ኃይል ማመንጫ የሆነው ይህ ግድብ በአሁኑ ወቅት በኢራቅ ቁጥጥር ስር ነው የሚገኘው። ይህ ግድብ በነውጠኞች ቡድን እጅ እንዳይወድቅ ከፍተኛ ጥንቃቄ ማድረግ ግን ወሳኝ ነው ሲሉ የዩናይትድ ስቴትሱ መከላከያ ሚኒስትር ቼክ ሄግል መናገራቸውም ታውቋል። በአውሮፕላን አካባቢው ከባድ ተኩስ እየተሰማ ነው ይላሉ ምስራቅ ዩክራይን ውስጥ ያሉ የዶኔትስክ ነዋሪዎች። ዜናው ከትናንት በስቲያ አርብ በሽምቅ ተዋጊዎቹና በኪቭ መንግሥት መካከል የተፈረመው የተኩስ አቁም ውል ሳይፈርስ እንዳልቀረ ጠቋሚ ነው ተብሏል። ዶኔትስክ የሚገኙ ሽምቅ ተዋጊዎች ካለፈው ግንቦት ወር ጀምሮ በመንግስቱ ቁጥጥር ስር ያለውን አውሮፕላን መረፊያ ለመያዝ ሳይሞክሩ እንዳልቀሩ አንድ የመንግስቱ ቃል አቀባይ ተናግሯል። ሰሜን ፓኪስታን ውስጥ በጣላ ኃይለኛ ዝናም የደረሰ የጎርፍ መጠቅለቅ ከ300 በላይ ሰዎችን ገደለ። በብዙ መቶዎች የሚቆጠሩ ጉዳት ደረሰባቸው። አያሌ ነዋሪዎች ደግሞ ከቤታቸው ተፈናቅለዋል። መንግሥት የአስቸኳይ ጊዜ ሠራተኞችን አደጋው ወደደረሰበት ስፍራ መላኩም ታውቋል። አፍጋኒስታን ውስጥ ባለፈው ወር አራት ሴቶችን አስገድደው በደፈሩ ሰባት ወሮበሎች ላይ ዳኛ የሞት ቅጣት በየኑ። ሴቶቹ ካቡል ውስጥ የተደፈሩት ከአንድ የቤተሰብ የሰርግ ስፍራ ሲመለሱ ነበር ተብሏል። ድርጊቱ በመላ አገሪቱ ውስጥ ከፍተኛ ሕዝባዊ ቁጣ ቀስቅሶ እንደሰነበተም አይዘነጋም። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲስ አበበ ነኝ። መልካም ምሽት ከቀሪ ፕሮግራም ጋር ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ22 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናምሽታችኋል። የመስታወት ፕሮግራም አዘጋጅና አቅራቢዎች ቆንጅት ታየና ሄኖክ ሰማእግዜር ነን። በምሽቱ ዝግጅት ታዲያ ድፍረት የተሰኘው በጠለፋ ላይ ያተኮረ ፊቸር ፊልም በአዲስ አበባ ላይ ለህዝብ ሊታይ ተሰናድቶ ሳለ በሀገር ውስጥ ምረቃው ስነ ስርዓት ላይ በፍርድ ቤት ትዕዛዝ በፖሊስ ታግዷል። ተከታትለን ልናገኝ የቻልነውን ያህል መረጃ ለእናንተ እናካፍላቸዋለን። ወላጆቼ ጥሩ ስራ የሞቀ ኑሯቸውን ትተው ለእኛ ለልጆቻቸው የተሻለ እድል ሲሉ መስዋዕት አድርገው መጥተው ደክመው ስላስተማሩን የዚያን ድካማቸውን ጥሩ ውጤት ማሳየት እንዳለብኝ ስለማምን ትላለች። ዛሬ የምናስተዋውቃችሁ በዘንድሮ የዩኒቨርሲቲ ትምህርቷን በቨርጂኒያ ቴክ ዩኒቨርሲቲ የገባችው ወጣት ራሄል ቦጋለ። ሙዚቃን በተመለከተ ደግሞ ሄኖክ አዲስ አመት ዋዜማ ላይ ባለካ ወይ ጉድ። ሁላችሁንም አድማጮቻችንን መልካም አዲስ አመት እንላለን። ንጉሱ ታምሬ ግሩም ሙዚቃ ይዞልናል። ስቅ ስቅ። ሰለሞን ደነቀ በልጅነቴ በልጅነቴ ያረግነው ሁሉ कोई द्वारा तो ये, ये, ये, को ये प्या माता Coi i câte neiehuși Din de resa, În de-a tine, de-a pus ce

Chalana devo, yamge the papa, the አድማጮቻችን እንኳን ለአዲሱ ዓመት በሰላም አደረሳችሁ። ወደ መጀመሪያው ቅንብራችን በማለፍ ረቡዕ ምሽት በአዲስ አበባ ልታይ የነበረው ድፍረት የተሰኘ ፊቸር ፊልም በፍርድ ቤት ትዕዛዝ መታገዱን በገለጹ የፖሊስ ባልደረቦች ከእይታ እንዲቆም ተደርጓል። በእለቱ ምክንያቱ ያልታወቀ ቢሆንም ፊልሙ በኢትዮጵያ የባለቤትነት ጥያቄ ተነስቶበት ጉዳዩ በፍርድ ቤት የተያዘ መሆኑን ምንጮች ገልጸዋል። ዝርዝሩን ሄኖክ ይዞታል። በ14 ዓመቷ ለጠለፋ ትዳር የተዳረገች ልጃገረድ እውነተኛ ሕይወት ዙሪያ የሚያጠነጥነው ድፍረት ፊልም በዓለም አቀፍ የፊልም ትዕይንቶች ለመታየት ብሎም ለሽልማት የበቃ ነው። በተለይ በሰንደንስ ፊልም ፌስቲቫልና በበርሊን ሄሮት። አንቺ ጎበዝ ልጅ ነሽ። ራስሽን ከአደጋ ለመከላከል ማድረግ ያለብሽን ነገር ነው ያደረግሽ ልጅ አንቺ በጣም ቆንጆ ልጅ ነሽ። አሁን ተነሽ እንተኛ። በቃ ፍርድ ቤት መሄድ አለብን። የፊልሙ ዋና አዘጋጅ ወይም ኤግዚኪቲቭ ፕሮዲሰር ታዋቂዋ የሆሊውድ ተዋናይ አንጀሊና ጆሊ ናት። ይህ በዘረሰናይ ብርሃነ ማህሬ የተዘጋጀው ድፍረት ፊልም ነሐሴ 28 ቀን በኢትዮጵያ ለመጀመሪያ ጊዜ ለእይታ ሳይበቃ ቀርቷል። ረቡዕ ምሽት በአዲስ አበባ ጥሬ የተደረገላቸው እንግዶች የተለያዩ የኤምባሲ ሰራተኞች ሁሉ በተገኙበት አንጀሊና ጆሊ በኢንተርኔት ስልክ ንግግር ያደረገችበት ነበር ስነ ስርዓቱ። ፊልሙ ለእይታ እንዳይበቃ በዚህ መሃል መከልከሉን በአዳራሹ የነበሩ ታዳሚዎች ለቪኦኤ አረጋግጠዋል። የአውራምባ ታይምስ ድረገጽ በምስል እንደዘገበው መድረክ ላይ የፊልሙ አዘጋጅ ዘረሰናይ ብርሃነ መሐሪ አንድ ልጁን አቅፎ ከጎኑ ደግሞ የፊልሙን ፕሮዲውሰር እና ባለቤቱን ምህረት ማንደፍሮን ይዞ በመውጣት የፊልሙ ትዕይንት በፖሊስ በፍርድ ቤት ታግዷል በሚል እንዲቆም መደረጉን ሲናገር ያሳያል። ፖሊሶች መጥተው ይሄ ፊልም በፍርድ ቤት ታግዷል ብለው፣ ከዚህ በፊት የደረሰ ምንም ነገር የለም፣ ህጋዊ ያደረግነው ነገር የለም እና አሁን የእናንተን አክብሮት ለመጠበቅ ስንል እነሱ እዚህ መጥተው ከማለታቸው በፊት ሌላ ጊዜ ይህን ነገር ሰው ካደርግ በኋላ እንገናኛለን። በጣም በወቅቱ ፊልሙ እንዳይታይ መታገዱ ብዙዎችን ያስደነገጠና መደነጋገርን የፈጠረ ሆኗል። የዝግጅት ክፍላችን ፊልሙ ለምን በፍርድ ቤት እንደታገደ ለማጣራት ውለውን ባደረገው ጥረት መሰረት የፊልሙን አዘጋጆች ለማግኘት ባይችልም የታሪኩ ባለቤት የሆነችው አበራሽ በቀለ ታሪኬን ለመናገር አላማከሩኝም፣ ጥያቄም አልቀረበልኝም ስትል በፍርድ ቤት ክስ ማቅረቧን ለሸገር ኤፍኤም ሬዲዮ አስረድታለች። ሸገር በዜና እወጃዎቹ እንደዘገበው በእውነተኛ ታሪክ ላይ የሚያጠነጥነው ድፍረት ፊልም የታሪክ ባለቤት አበራሽ በቀለ አልተማከርኩም በሚል ያቀረበችው ክስ እግድ ተጥሎበታል። ፊልሙም በኢትዮጵያ ለማሳየት ለሀገሪቱ መንግሥት ጥያቄ ማቅረቡን የተናገረው አዘጋጁ ዘረሰናይ ብርሃነ መሐሪ በፍርድ ቤት መታገዱን ስንሰማ ዛሬ ለመጀመሪያ ጊዜ ነው ብሏል። አዘጋጁ ታዳሚዎቹን ይቅርታ ጠይቆ የፊልም ትዕይንቱን መቋረጡን ከገለጸ በኋላ ወደፊት በመድረክ እንደሚታያዩ ተስፋውን አክሏል። ቀደም ሲል እንደሰማ ነው ረቡለት በአዲስ አበባ ለሕዝብ ሊታይ ዝግጅት ከተደረገ በኋላ በፖሊስ ትዕዛዝ እንዲቆም የተደረገው ድፍረት የተባለው ሲኒማ በሰንዳንስ የፊልም ትዕይንት እንዲሁም በበርሊን በዓለም አቀፍ ደረጃ ተወዳድሮ ሽልማት ያገኘ ነው። ከአሁን ቀደም ፊልሙ እዚህ አካባቢያችን በታየበት ሰሞን ባልደረባችን አሉላ ከበደ የፊልሙን ዳይሬክተር ዘረሰናይ ብርሃነ መሀሪን እና ዋናዋን ገጸ ባህሪ የተጫወተችውን ሜሮን ጌትነትን አነጋግሮ ነበር። ቀጥለን እናሰማቸዋለን። ሂሩት አሰፋት ባላለች የ14 ዓመት ልጅ እንዳጠጋኝ ልጅቱ 14 ዓመት እና ድፍረት ነው ድፍረት ነው፣ የሰማ ነው። በጨረፍታ እንኳን እንድናመጣችው እንዳልል፣ አንደኛው መስመራችን በሩቅ ነው የሚወስደን አዲስ አበባ። ዋና ገፀ ባህሪውን የተጫወተችው ሜሮን ጌትነት አለች። ዘርሰናይ እንኳን እንድናመጣ እንኳን እንደናቀው ይሄን ያለና የሰማ ነው ያየነው እንዳንል በድምጽ ነው የሰማ ነው። እና ከድፍረት የተወሰዱ ጥቂት ድምጾች ነው። እናንተ ለ ለማስተዋወቂያው የተጠቀማችሁበት ስዕል ይመስለኛል ከእሱ ላይ ያገኘትን ድምጽ ነው ያጫወት ነው። እንኳን ደስ ያለ፣ በቅድሚያ ትልቅ ብስራት ነው ዜር ስትለኛ አመሰግናል። ሜሮን አንቺም እንኳን ደስ ያለሽ። እንኳን አብሮ ደስ አለን። በጣም አመሰግናለሁ። እስኪ ስሜታችሁን አጋሩን። ምን ይመስል ነበረ መጀመሪያ መታጨታችሁን? ለሰንዳንስ የፊልም ፌስቲቫል መሳተፍ መቻል በራሱ ትልቅ እርምጃ ነው። በኢትዮጵያ የሲኒማ ታሪክ ለዚህ ደረጃ መብቃት ራሱ የሚያሰጠው ዋጋ አለና እንደ ትልቅ ነገር መቀበል እንችላለን። ከዛ በኋላ ደግሞ የተመልካች ምርጥ ሲኒማ ወይም ፊልም ሆኖ ነው የተገኘው። እንዴት ነበረ ስሜቱ? ብዙ አልጠበቅንም ይሄን ያህል ሰው ይወደዋል ብለን። ምክንያቱም ታሪኩ እርግጥ ማንም ሰው ሊጋራው የሚችለው ታሪክ ነው። ሳንዳንስ መግባታችን አይ ቲንክ ከማሸነፉ ይበልጥ መግባታችን ትልቅ ነገር የሆነብን ለኛ አንድ የዛ ከደረስን በኋላ ሰው ምን ያህል እንደ ተቀበለው ከጥያቄና መልሱ ፊልሙ ከታየ በኋላ ጥያቄና መልስ ነበረን። ከዛም በኋላ ሌሎች ፊልም ይዘው የመጡ ሰዎችም ፊልሙን አይተው ፌስቲቫሉን ያዘጋጁት ሰዎችም ካዩት በኋላ በጣም ጥሩ አቀባበል ነበር ያደረጉልን። መንገድ ላይ ሰው እያስቆመን የፊልሙን ጥሩነት ሲነግረን ነበር። በጣም ጊዜ ጎበዞች ናችሁ፣ ይሄንን ታሪክ እዚህ ድረስ ማድረሳችሁ። እንግዲህ ከዚህ በፊት ሌላ ፌስቲቫል ላይ ሄጄ ስለማላቅ ስሜቱን ከሌላ ነገር ጋር ለወዳደረ ማነጻጽረው ነገር የለኝም። እንግዲህ ብዙ ነገሮችን እናነሳለን። ስለ ታሪኩ ተመልካች የወደደው ምኑን ነው፣ ሁሉንም ነገር ለመመልከት እንሞክራለን። ግን አሁን ከአንተ እንዳገኘት ያን ትኩስ ስሜት የተቀበላችሁበትን ሁኔታ ከአንተው ጋር በስፍራው ተገኝታ የነበረችውን ዋናውን ዋናውን ገጸ ባህሪ የተጫወተችው ሜሮንን ልጠይቅ። ሜሮን፣ የአንቺ ስሜት እንዴት ነበረ? አንቺም እንደ ዘረሰናይ በሌላ ፊልም ፌስቲቫል ተገኝተሽ ማታወቂ ከሆነ ታውቂም ከሆነ ታነጻጽሪ ይልናለሽ አላውቅም። ለመጀመሪያ ጊዜ ነው እንደዚህ በኢንተርናሽናል ፊልም ፌስቲቫል ላይ የተገኘውት። መግለጽ ከምችለው በላይ ነው የተፈጠረብኝ ስሜት። ደስታ አለ፣ ክብር አለ፣ ኩራት አለ። የእውነት እንደ እንደ ኢትዮጵያዊም እንደ ፊልም ባለሙያም እጅግ በጣም ትልቅ ክብር፣ እጅግ በጣም ትልቅ ኩራት፣ ከጠበቅኩት በላይ አቀባበል እና ደስታ ነው የፈጠረብኝ እነሱ ጋር የነበረው ነገር። በእርግጥ እዚያውን ስለ ፌስቲቫሉ ስለ ጠየከኝ እንጂ ወደ በኋላ እንመጣበታለን። በዚህ ፊልም ይህንን ፊልም ለመስራት ተታጨሁበት ቀን ጀምሮ ነው የኔ ኤክሳይትመንት የጀመረው እና በእያንዳንዱ ሂደት ውስጥ የነበረኝ ነገር ከምገልጸው በላይ ነው። አሁን ደግሞ በዓለም አቀፍ ደረጃ የኢትዮጵያን ስም የሚያስጠራ ፊልም ውስጥ መካፈልና በዛ ዝግጅት ላይ ከተለያየ ቦታ የመጡ ሰዎችን አቀባበልና ስሜት መስማት በቃ ለመግለጽ ከምችለው በላይ ደስታን የፈጠረብኝ ኩራትን ተሰምቶኛል። በጣም ያ ኩራትና የደስታው ስሜት ወደ ሌሎችም የሚጋባ ይመስላል። አሁንም ስሜት ላይ የምናገኘው ነው በድጋሚ ልክ ነው አይደለም? በጣም በጣም ይገርም ነው። ማለት ከምጠብቀውም ከማስበው አንዳንዴ የምትመኘውም የምትፈልገውም እንደዚህ ጋር በሆን ብለህ የምታቅደውም ነገር አለ እና የፍጹም የተለየ ነው። ልትደርስበት ከምትፈልገው እውነት እንደ ህልም ከምታስበው ነገር ሁሉ ይርቃል። ቦታው ላይ ስትሆን እና እዛ ጋር ስትገኝ ሌላ ዓለም ነው። እጅግ በጣም ደስ ይላል። ወደ ታሪኩ ገፋ አድርገን እንገባለን እንግዲህ ምናልባት የመነሻው መወያያችን ነጥብ ሊሆን የሚችለው በተመልካች ዘንድ መመረጥ በሌላ ጊዜ እንደሚያደርጉት በዚህ በዚህም መሰሉ ዓመታዊ ታላላቅ የፊልም ፌስቲቫሎች ላይ በተለያየ ደረጃ ነው ውድድሩ ያለው ና የተመልካች ሽልማት የሚባለውን ነው እናንተ ያገኛችሁት። ምንድን ነው ተመልካቹ ወደድኩ የሚለው እንደው ሊጠቀሱ የሚችሉ አንድ ሁለት ሊባሉ የሚችሉ ነገሮች አሉ? ለምን እንደወደዱት ተመልካቾች ምኑን እንደወደዱት ከተመልካች ሽልማት ሌላ ሌላ ሁለት ደግሞ ናሚኔት ሆኖ ነበር ፊልሙ ታጭቶ ነበረ። አንደኛው በሲኒማቶግራፊ፣ ሁለተኛው ደግሞ በግራንጆሪ። ይሄንን ግራን ጆሪ ማለት ታዛቢዎቹ ባለሙያዎች ናቸው። ባለሙያዎች ናቸው። የፊልም ባለሙያዎች ናቸው። ፊልም የሰሩ ሰዎች ናቸው ሰላሳ አርባ አመት በላይ ልምድ ያላቸው ሰዎች ናቸው እና ካሸነፈው ፊልም ጋር አይ ቲንክ የእኛ ፊልም የታጩት ሁለቱ ፊልሞች ነበሩ። ከጥያቄና መልሱ ካገኘ ነው ይመስለኛል። ተደጋግሞ የመጣብን ነገር አንደኛ ታሪኩ ነው። ታሪኩ በጣም የሚስብ ታሪክ ነው። ይህንን ፊልም ለመስራት ያቀድኩት ባቀድኩበት ጊዜም ጠለፋ ለጋብቻ ጠለፋ አንድ ባህላዊ ኢትዮጵያ ውስጥ የሚደረግ ነገር ሆኖ ሳለ እሱን ግን ለማሳየት የሰዎቹን ወይም ደግሞ ይሄንን የደረሰባቸውና የማዝ አሸናፊን ህይወታዊ ነገሩን በነሱ በኩል እንድንገባበት አድርገን ያሳየሁት ሶ ሰብአዊ ታሪክ ነው። ማንም ሰው ጋር የሚሄድ ፊልም ነው እና አንደኛ እሱ ነው ሰውን በጣም የሳበው። ሁለተኛ ደግሞ ፐርፎርማንስ የአክተሮቹ ትወና። በጣም ካኮራኝ ነገር በሙሉ ኢትዮጵያን የቀረጽ ነው። ብዙ ጥያቄዎች ነበሩ። ሌላ እነዚህን ሰዎች በእንግሊዝኛ የታወቁት ተዋናዮች ለማስገባት ምን ለማለት ብዙ ትግል አድርገን ነው በኢትዮጵያን እንዲሰራ ያደረግ ነው እና በጣም ከሳባቸው መሀል የሜሮን ጌትነት ስራና ትንሿ ልጅ ደግሞ የመጀመሪያ ጊዜ ፊልም ላይ አክት ያደረገችው ትዝታ ሐገሬ የእነሱ የሁለቱ ኮሂዥን የእነሱ ኬሚስትሪ መጣመር ፊልሙ ላይ በጣም መስጧቸዋል። በዛ ነው አይገስ እንትኑ ያለነው የተለየውን ስሜት ያገኛች። ሜሮን፣ ወደ አንቺ ልመጣ ነው እንግዲህ። በዋሽንግተንና አዲስ አበባ መካከል እንመላለሳለን። ታሪኩም የተለያዩ ቦታዎች በሀሳብን በስሜትም የሚወስድ ነው። አንቺ ቀደም ብሎ ዘረሰናይ የገለጻትን በእውን የሚታወቅ ታሪክንም ነው ተከትሎ የተሰራውና ማዕዛ አሸናፊ የጥብቅና ሙያ በጥብቅና ሙያ የምትተዳደር ለሴቶች ጉዳይ በተለየ የቆመ ስራ ስታራ ምድ የነበረች ና በዚህ ታሪክ ውስጥም ትልቁ ሚና የተጫወተችውን ገጸ ባህሪ ነው አንቺ ተላብሰሽ የተጫወትሽው። ና ራስሽን ወደዛ ስሜት የማቅረብ ሁኔታ ነበረ። ፊልሙን ሙሉ በሙሉ ከተመለከትን በኋላ የምናነሳቸው ትልልቅ ጉዳዮች እንዳሉ አውቃለሁ። በቅምሻ እንዳየ ለሽልማት የሚበቃውን ነገርም እንደተረዳ ሰው ብቻ ነው ማነሳለሽ። እስኪ፣ አንቺ ራስሽን ወደዛ ያስገባሽበትን ሁኔታ አሁን ዘረሰናይ እንደነገረን ደግሞ ተመልካቹ ይወደደበትን አዛምጅልን እስኪ። እኔ ከትወና አንጻር ሌሎች ዘርዘር ነገሮችን እዚህ ገልጻቸዋል። በዲስከሽኑ ወቅት ወይም ፊልሙ ካለቀ በኋላ ከሚያነሳቸው ጥያቄ ተነስቶ በዛ እንዳለው ታሪኩ ላይ ያተኮሩ ነገሮች ናቸው እንደ ጥያቄ የሚነሱት። በእኔ በኩል በጸጸባሪውን ከመወከል አንጻር በጣም ይሄ ማዕዛ አሸናፊም በእኔ ውስጥ ነው ሰው የሚያያት። እኛ በታሪካችን ማዛ አሸናፊ ካረገቻቸው ነገሮች ካደረገቻቸው አስተዋጽኦ በመነሳት መገናኛ ብዙሀን ላይ የነበረው ነገር በወቅቱ በተለይ ደግሞ ታሪኩ በተፈጸመበት ጊዜም መነጋገሪያ ርዕሰ ጉዳይም ስለነበረ ብዙዎች የሚያስታውሱት ነው። የማዛን ስራዎች ያውቃሉ። እሷ ያላትም የግል ስብዕና ብዙዎች አውቃሉ። ሆን አሪያ የሆነች ሴት ናት ነው። እሷን በእኔ ውስጥ ለማሳየት የሞከርኩበት ነገር፣ አንዳንድ ቦታ ላይ ልክ እንግዲህ ራሴ ኛ ስጠይቀኝ ሳየው እራስህ የሚጎልብህ ነገር አለ፣ እንደዚህ ባደረግኩት ኖሮ እዚህ መንገድ በገለጽኩት ኖሮ የምለው ነገር አለ። እንዳቀራረብ ግን እሷ ውስጧ የነበረውን እልህ፣ ትግል፣ ሰውኛ ነገር በራስ መተማመኗን ልትደርስበት የፈለገችበት ቦታ ላይ ለመድረስ የምታወጣውን የምትከፍለውን ነገር በጎን ደግሞ እንደገና ሰውኛ ባህሪዋ የሚያሸንፋትን ነገር በአግባቡ ለመግለጽ ተሞክሯል። በአጫው አወት ጊዜ ዘረሰናይ በደንብ ስለሚያውቃትና ሊገልጽ የፈለገው ነገር ስለነበረ እየሰራሁኝ ነው። የመዓዝ አሸናፊን ባህርይ ተላብሶ መጫወት እንዴት ከባድ እንደሆነና ያንን ለማሳየት ብዙ ነገር ይጠብቅብኝ እንደነበር የተረዳው በስራው ሂደት ውስጥ ነው። ያ በተቻለ መጠን ለመውጣት ሞክሯል ተሞክሯል ብዬ አስባለሁኝ። በዛ ላይ እዛ ፊልም ውስጥ የተጫወቱት ሁሉም ሰዎች ይህንን ፊልም ወደፊት ለማራመድ በትንሽ ከትንሽ ጥባህሪያት እስከ ትልቅ የተሰጥተው ሁሉም ሰው በተቻለ መጠን ያንን ነገር ተላብሶ ለመጫወት ያደረገውን ነገር እኔም ጋ አይቸዋለሁ። እንዴት እንዳገዘኝ አይቸዋለሁ። ዳይሬክቲው እንዴት እንዳገዘኝ፣ ሌሎች ተዋንያን የሚጫወቱበት ወይም ሪያክት የሚያደርጉበት መንገድ፣ የኔም ስሜት እንዴት እንዳይደገሰው፣ ላይቱ ሳውንዱ፣ እያንዳንዱ ነገር ማዛ አሸናፊን ልትገለጽ ፈለገችበት መንገድ እንድትወጣ አቅም ሰጥቶታል። እና ፊልሙን ሙሉ ያደረገው የብዙ ነገር አስተዋጽኦ ነው ብዬ አስባለሁ። እና ይሄ ነው የሳባቸው ከታሪኩም ከባህሉም አዲስ ነገር ነው ጠለፋው ሴት እንዴት እንደምት እንደምትጠለፍ ለጋብቻ እንዴት እንደምትታጭ፣ ከዛ በኋላ ደግሞ እንደተባለው ማዝ አሸናፊ ደግሞ ያንን ለመቀየር ያደረገችው ነገር በሙሉ በተለይም ከውጪ ሆኖ ለሚያየው ሰው እጅግ በጣም ሳቢና ትኩረትን እንዲሰጡ የሚያስችል ነው ሆኖ ያገኛት መልካም ሰውኛ እያለች ደጋግማ አንስታለች፣ ሜሮን ዘረሰናይ ይሄ የሰውነት የሰብአዊነት ስትል የነበረውን ነው የሚኮረክረውን ስሜት። አንዲት ታዳጊ ልጅ በጉልበት በኃይል ሌላ ሰው ሲፈልጋትና ምንም እንኳን ህልሙ የህይወት ዋጋር ሊያረጋት ቢሆን የማይተዋወቁ የሁለት ዓለም ሰዎች በግድ የሚሆኑበትን ሁኔታ የሚፈጥር ነው። ታሪኩን የሚመለከተው ነገር ብዙ ጥያቄዎች እንድናነሳ ይጠይቃል። አንድ ጥያቄ ብቻ አልጠይቅህ ለጊዜው ይህንን ሲኒማ ወይም ፊልም የገመገሙ ሰዎች በጻፉት ላይ ስትናገር ታሪኩን እንደሰማሁ ቆም ብዬ እንዳስብ አደረገኝ ትላለህ። ባህሉ ልማዱ፣ በጣም የተለመደ ከመሆኑ የተነሳ እንደ ችግር እንኳን የመጠየቁ አዝማሚያ እንዳልነበረ ትጠቅሳለህ። ከቅርብ ዓመታት ወዲህ ነው ጠለፋ እንደ ችግር ሰፊ ትኩረት ተሰጥቶት ይመስለኛል። ባለፉት አስር ዓመታት ና አስራ አምስት ዓመታት ውስጥ ነው በጣም በተለየ ትኩረት ሰዎች መንቀሳቀስ የቻሉትና ና የመጀመሪያ ለመጀመሪያ ጊዜ ይህን ታሪክ የሚያይ ሰው እንደ ፊልም ሰሪ አንተ ስትመለከት፣ ለዚህ ባህል እንግዳ የሆነ ሰው ምን አይነት ምላሽ ነው ሲሰጥ የምታገኘው? የቁጣ ነው? ምናልባት እንደው እጅግ ያልተለመደ አድርጎ ከማየት የተነሳ ባህሉን ራሱ ቀለል አድርጎ የመውሰድ ነገር ነው? ምንድን ነው የሚገጥም? እውነት ነው ምልህ። ልክ እኔ የተሰማኝን ስሜት ያህል መጀመሪያ ይህን ነገር ማድረግ ስፈልግ ያው የወሰንኩኝ ጊዜ ይህን ፊልም ለመስራት የወሰንኩኝ ጊዜ የተሰማኝን ስሜት እንዲሰማቸው በማድረግ ነበር ፊልሙን ያቀናበርኩት። የጠቀስካቸው ነገሮች በሙሉ ተነስተዋል የሚያለቅሱ ሰዎች አሉ መጥተው የማያምኑ ሰዎች አሉ እንዴት በአሁን ጊዜ እንዴት አድርጎ በአሁን ጊዜ ይሄ ነገር ሊከሰት ይችላል ንዴት ወንዶች ላይ ንዴት ባህሉ ላይ ንዴት ፖሊሶቹ ላይ ንዴት የገጠር ሽማግሌዎቹ ላይ ንዴት በብዙ መንገድ ነው ያለው። ለዛም ነው ውስብስብ የሆነ ኮምፕሌክስ የሆነ ነገር የሆነው ፊልሙ እና እርግጥ ነው ትልቅ ጫና የነበረኝ እኔ ላይ ምንድን ነው መሰለህ፣ ባህሌን እወዳለሁ፣ ኢትዮጵያዊነቴን እወዳለሁ። በጣም ብዙ ባህሎች አሉን ምኮራባቸው ባህሎች። ይሄኛው ግን አንደኛው አይደለም። ባህል እንዲሁ በደፈና ነው የምትቀበለው። ከአባት ትቀበላለ፣ ከአባትና ከእናት ትቀበላለ፣ ለልጆች ታስተላልፋለህ። ብዙዎቻችን አንጠይቅም። ቆመን ይሄንን ነገር ለምንድን ነው የተቀበልነው፣ ለምንድን ነው ይሄ ነገር የሚደረገው ብለን አንጠይቅም። እህት እስካለህ ድረስ፣ ወዳጅ እስካለህ ድረስ፣ እናት እስካለህ ድረስ፣ ሴቶች ላይ የሚከሰተውን ነገር እኔ ጋር አልደረሰም ብለህ ማለፍ አትችልም። የመዓዛ ይሄንን ነገር አንስቶ ለዚህ ነገር መታገል ትልቅ መንገድ የፈጠረው ለእኛ ማንኛውም የዳበረ ህብረተሰብ እንደሚያደርገው መንገድ ነው የከፈተው። ቁጭ ብለን እንድናወራ ጣታችንን ሳንቀስር አንዱ ላይ ይሄ ይሄ ነው ሳንን በትክክለኛው የራሳችንን ባህል መመርመር ወይም ደግሞ ሜሮን ቆንጆ ነገር ትናገራለች። የአርት ትልቁ ስራ ሀያሲነት ነው ትላለች። ለእኛ ሆነልን ይሄ። ያኔ ግን ህዝቡን ያነሳው በመገናኛ ብዙሃን ሲያወሩ፣ መዓዛ ጥያቄውን ጠየቀች። ከዛ በኋላ ግን ህዝቡ ነው የተሳተፈው። ከዛ በኋላ ህጉ ደግሞ ንግግር ውስጥ ገባ። ከዛ በኋላ በትክክለኛው መንገድ አለቀ። አገራችንን ቀላል አድርገው አላዩትም። ቀላል አድርጎም ለማሳየትም እቅድም አልነበረኝም። በጣም ኮምፕሌክስ የሆነ ባህል ነው ያለን። በአንድ ብርጭቆ የምታስቀምጠው ነገር አይደለም። ሶ ያንን ነው ያዩት ሰዎች በመጨረሻ ላይ ለማን እንደሚደግፉ ማንን እንደሚነቅፉ ግራ እስኪጋባ እስኪጋባው ድረስ ነው ፊልሙ ይህንን ጥያቄ ያነሳባቸው። ይሄ አነጋጋሪነትና ሞጋችነቱ ግራና ቀኝ የተነሱ ሀሳቦች ሁለቱም የሚነጥቁ የሚመስለው ስሜት እንግዲህ በጥበብ ስራው ውስጥ ትልቁ አቅም ይመስለኛል። ዘረሰናይ ይሄንን ፊልም ሙሉ በሙሉ የማየት እድል በዚህ ሰዓት ስለሌለ ስላላየን ዝርዝሮች ውስጥ አንገባም። እንደው ቁልፍ የሆኑ ነገሮችን ሊያወያዩን የሚችሉት በተለይ ደግሞ እናንተ ለዚህ ፊልም ሽልማት የበቃችሁበትን መሰረት አድርገን ነው የምንነጋገረው። ና እስኪ ወደ ሙያችሁ እንመለስ። ሜሮን ወደ አንቺም እመጣለሁ። አለሽ ሜሮን፣ አልተጠፋፈንም እሺ። ይሄ እንግዲህ በሙያችሁም ሂደት በዚህ የፊልም ስራ ውስጥ እንዳለ ሰው እንደ ዲሬክተር ላንተ ትልቅ ውጤት ነው እና ይሄ ወደፊት የምሰራቸው ስራዎችም ላይ ሊያሳድር የሚችለው በጎ ተፅዕኖ ከወዲሁ መታየት ይችላል። አንድ የሲኒማ ስራ ሲታጭና ለሽልማት ሲበቃ ትልቅ ክብደት አለው እና ከዛ አንጻር ይሄ ላንተ ምን ማለት ነው? ማንኛውም ፊልምን የወደደ ሰው ወይም ደግሞ ፊልምን እንደሙያ ብሎ የያዘ ሰው፣ የተማረ ሰው በፊልም ዙሪያ የተማረ ሰው ይሄ ህልምህ ነው። እዚህ ኳስ ተጫዋች ዓለም ዋንጫ መሄድ ነው ትልቁ ህልሙ። ለፊልም ባለሙያ ደግሞ ፌስቲቫል ላይ ሄደ ስራህን ለህዝብ ማቅረብ እና ከዛ ደግሞ ከህዝቡ ጋር ግንኙነት ኖሮ ያን ነገር መስማቱ መወዳደሩ ከሌሎች ፊልም መቶ አስራ ስምንት ፊልሞች ነው የነበሩት እኛ ካቴጎሪ ውስጥ አስራ ሁለት ፊልሞች ናቸው ኢንተርናሽናል ወርልድ ሲኒማ ውስጥ የነበሩት። ከሌላ አገር ጋር አቅምህን መሞከር ማለት ነው እና ለእኔ እንደ ፊልም ባለሙያ ይሄ ትልቅ ማበረታቻ ነው። ደርሰሃል እንደ ማለት ነው። ደርሰሃል ከሌሎች ሰዎች ጋር መወዳደር ትችላለ። የተማርከውን ወደ ተግባር ቀይረሃል። ከእንግዲህ በኋላ ሙሉ ባለሙያ ነኝ ብለህ ራስን መጥራት ትችላለ ማለት ነው። ገና እንኳን እንደሌለ ይሄ የመጀመሪያ ፊቸር ፊልም ነው ለእኔ በብዙ ነገር ተሳትፍ ያለው ከዛ በፊት ከአስር አመት በላይ ሰርቻለሁ አሜሪካ ሀገር ፊልም ኢንዱስትሪ ውስጥ ግን ያ ሁላ ለዚህ ለትልቁ ስራ ነው የሚያዘጋጅ እና ትልቅ ማበረታቻ ነው ለእኔ እንደ እኔ መስራት ፊልም መስራት ለሚፈልጉ ኢትዮጵያውያን፣ የአፍሪካ ልጆች ቅድም እንግዲህ ሌሎች ነገሮችን እናነሳለን። ያንተ ማበረታቻ ሌሎችን በምን መልኩ ሊያበረታታ ይችላል፣ አንተ የሚሰጠው ተጨማሪ ኃላፊነት አለ ወይ እንመለከታለን። ቅድም እንግዲህ ከታሪኩ ትልቅነት ግዙፍነት፣ በጣም የተለየ ቀልብ የሚስብ ሁኔታ ከመፍጠሩ እኩል በሲኒማቶግራፊ ወይም በሲኒማ አሰራሩም የተመረጠበት የታጨበት እንደነበር ገልጸህልናል። እስኪ ንገረን፣ ሲኒማቶግራፊውን በተመለከተ የሲኒማ ጥበቡ የታየባቸውን ሁኔታዎች ያንም ኢትዮጵያዊ ሆኖ እንኳን ለሚመለከተው ተመልካች በዛ በገዘፈ አቅም እንዲመጣ የተመለከተው ነገር እንዲመስጠው ፊልሙ የተሰራበት ሜሮን የተጫወተችበት፣ ሌሎች ተዋናዮች የተጫወቱበት እነኚህ ሁሉ አንድ ላይ ሆነው ነው እና ትርጉም የሚሰጡት። እስኪ ስለ ሲኒማ አሰራረው አጫውተን። ፊልም ከሌሎቹ ትልቅ ከሌሎቹ አርቶች በሙሉ ለየት የሚያደርገው ነገር በጣም የብዙ ሰዎች ስብስብ፣ የብዙ ባለሙያዎች ግንኙነት ነው። ያለ ሲኒማቶግራፈር ወይም ደግሞ ያለ አክተር፣ ያለ ሙዚቀኛ፣ ያለ ኤዲተር የተሟላ አይሆንም። ገና ከመጀመሪያው ፊልሙን በ35 ሚሊ ሜትር ፊልም ለመቅረጽ ወሰንኩኝ እና ያን ያደረግኩበት ምክንያት ምንድን ነው መሰለህ? እኔም ራሴ ባክግራውንድ አለኝ፣ ዘ ሲኒማቶግራፈር በዛ ስራ በዛ ሙያ ተሳትፍ ያለው ብዙ ጊዜ እንዲያውም ኢትዮጵያን ብዙ የምታወቀው በዛ ስራ ነው፣ ከዳይሬክተርነት በላይ እና በ35 ሚሊ ሜትር ይሄንን ፊልም መቅረጽ አንደኛ ከሌሎቹ ፊልሞች ሌላ ዓለም ከሚሰሩ ፊልሞች ጋር የመወዳደሪያ መድረኩን እኩል ያደርጋል። ደረጃውን ያደረጃውን ያስተናግዳል ከመነሻው። ሁለተኛ ደግሞ ፊልሙ ማዛና የሂሩት ነገር ቢሆንም ሶስተኛ ካራክተር አለ። ያ ደግሞ አገሩ ራሱ ነው። ያንን አገር ማሳየት ፈልግ ያለው ለነ ሜሮንም አብሮኝም ሊሰሩ ለመጡት ሰዎች ያስረዳሁት ነገር ይህን ነው። ይሄ ካራክተሩ ነው። አገሪቷ በሙሉ ምናያቸው ቦታዎች እንግዲህ ወደ አርባ ሰባት የተለያየ ሎኬሽን ነው የቀረጽ ነው አስራ አርባ ሰባት የተለያዩ ቦታዎች ቦታዎች የተቀረጸበት እነዚህ ቦታዎች ከአክተሮቹ እኩል የመናገር እንትን አላቸው አቅም አላቸው። ሰው በጣም ተጠንቅቀን ያደርግ ነው እና ያንን እንዴት አድርገን ነው መቅረጽ የምንችለው ወይም ደግሞ ያንን በምን መንገዱ ብንቀርጸው ነው ለሰው ማስተላለፍ የምንችለው ፊልም እንግዲህ የሚወራውና እንቅስቃሴው ብቻ አይደለም። የሚያያቸው ነገሮች የብዙ ነገሮች ጥርቅም ነው። እንደ ግጥም አንዱን አይንህ ባየበት ጊዜ የቦታው የልብሳቸው የአነጋገራቸው ሁኔታ ያካሄዳቸው የኢሞሽናቸው የአሁላ ተጠራቅሞ ነው አንዷን ቅንጫ ፍሬም እንኳን መስጠት የሚችለው እና ለዛ ትኩረት ነው ያንን ነገር ያደረግንበት። እንዲሁም እዚህ ፊልሙ ፌስቲቫሉ ላይ ከነበሩ አይ አምስት ወይም ስድስት ፊልሞች ናቸው በሰላሳ አምስት ሚሊ ሜትር የተቀረጹት። እና ሙያው አለን እውቀቱ አለን ማድረግ እንችላለን። ይሄን በ35 ሚሜ ብቻ ስለተቀረጸ ታሪኩን ሌላ መንገድ ሰጥቶታል ወይም ደግሞ የሌለውን ነገር አጉልቶ አሳይቷል ማለት አይደለም። በማንኛውም በኩል ብታየው በጣም ውድ የተባለው ካሜራ ወይም ርካሽ የተባለው ካሜራ ካሜራ ነው፣ መሳሪያ ነው። ፊት ለፊቱ ያረከለትን ነገር ነው የሚቀርጸው፣ የሌለውን አያመጣም። ሶ የነሜሮን ጥረት ወይም ደግሞ የስክሪፕቱ ቃላቶች በትክክል መውጣት ያለባበሳቸው ሁኔታ ቦታዎቹ ያንን ነገር ካላየ ወይም ደግሞ ያንን ነገር ካልፈጠርክ ካሜራው ብቻ ያበጣልኛ ታምራ ታምራ ታሪክ አይነገርም። ልክ ነው። ማማሬ ጅሜ ቶሪያዬ Simos be kabile, sarıç be toray. Simos be kabile, sığaşımbeliçe, uçtaşımbeliçe. Çıkır e intiye piş, velahi şlein o. be ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራም ይዘን ስናስተናግዳቸው የምናመሸው ሄኖክ ሰማ እግዜርና ቆንጂታዬንን። በቀጣዩ ቅንብር አንድ የምታኮራ ወጣት እናስተዋውቃችኋለን። አይናፋር ደፍሬ ያልገባኝን አስተማሪውን እጄን አውጥቼ የማልጠይቅ ልጅ ነበርኩ። በሁለተኛ ደረጃ ትምህርት ቤቴ በሚሰጥ አቪድ የሚባል ፕሮግራም በመካፈሌ ጠቀመኝ፣ ተነቃቃ ለብዙ ስኬትም በቃው ትለናለች። የዘንድሮ የመጀመሪያ ዓመት ቨርጂኒያ በሚገኘው ቨርጂኒያ ቴክ ዩኒቨርሲቲ በጣም የታወቀ ትምህርት ቤት ነው። ነጻ የትምህርት እድል ለማግኘት የበቃችውን ይችን ወጣት አድማጮች፣ ከእሷ ታሪክ እናንተም ብዙ ትማራላችሁ፣ ሀሳቧም ትጋራላችሁ በሚል ለእናንተ እናቀርባለን። ቆንጅት አነጋግራታለች። የዛሬ እንግዳችን ከቨርጂኒያ ቴክ ዩኒቨርስቲ አዲስ የገባች ወጣት ነች። በጣም አመሰግናለሁ። በዚህ የመጀመሪያ የትምህርት ቤት መግቢያችሁ ሳምንት ጊዜ ስለሰጠሽ በጣም አመሰግንሻለሁኝ። እስኪ ራስሽን ከመስታወት አድማጭ ወጣቶች ጋር አስተዋውቂ በአማርኛ። ሰላም አድማጮች፣ ራሄል ነስሜ። አሁን የመጀመሪያ አመቴ ነው ኮሌጅ የገባሁኝ። ቨርጂኒያ ቴክ ነው መሄደው እና እና ወሲ ሀገር ስንት አመትሽ ነው ራሄል? አስራ ስምንት አመቴ ነው አሁን። አስራ ስምንት አመትሽ ነው። እዚሁ ሀገር ነው አሜሪካ ነው የተወለድሽው? ኢትዮጵያ ነው የተወለድኩት ግን ሁለት አመት ሲሆነኝ ወደ አሜሪካ ከመጣን እና እዚህ ነው የቆየነው። አይ አማርኛሽን አልረሳሽም ና እንዴት ላትረሽ ይቻልሽ? ራሄል በተሰበይ ነው በአማርኛ ያናግሩናል እና እኔም መመልስ አላቸዋለሁ። ስለዚህ አማርኛ ሽን እንዳትረሺ ደግሞ ትሞክር ያለሽ ጥሩ ነው። መጽሐፍ ማንበብ ትችያለሽ ወይስ መናገር ብቻ ነው? መናገር ብቻ ነው የሞከርኩኝ። ነው ትንሽ እሱ የእኛ ጥፋት ነው። የኔም ልጆች መጽሐፍ ማንበብ አይችሉም፣ መናገር በደንብ ይችላሉ። እና በርቱ፣ ጥሩ ነው። ሄፊልድ ሁለተኛ ደረጃ ትምህርት ቤት ነው የተማርሽው? እስኪ ንገሪኝ፣ አሁን ለዚህ ውይይት የጋበዝኩሽ ከመስተዋት አድማጮች ወጣቶች ጋር እንድትተዋወቂ የፈለግኩት አቪድ የሚባል ፕሮግራም የሁለተኛ ደረጃ ትምህርት ቤትሽ ፕሮግራም ገብተሽ ብዙ ነገር እንደ ተማርሽ፣ በዚያም ምክንያት ደግሞ ብዙ ነገሮች እንዳሻሻልሽ የትምህርት ውጤትሽም ከተማሪዎች ጋር የመግባባት ደፍሮ ሀሳብን የመግለጽ የመሳሰለውን ነገር እንደ ተማሪ ገልጸሽልኛል። አቪድ አብሬቪዬሽን ነው አቺቭመንት ቪያ ኢንዲቪጁዋል ዲተርሚኔሽን ማለት ነው። እና እንደሱ ነው የሚያስተምሩሽ። አቪድ አቺቭመንት ቪያ ኢንዲቪል ዲተርሚኔሽን፣ በራስ ውሳኔ የሚፈልጉትን ነገር ማከናወን እና በደንብ የለመድኩት ምን እንደሆነ አስረኛ ክፍል ነበረ ስላቪድ የተማርሽ። እሺ፣ እና አስተማሪዬ ግቢ ግቢ ያለችኝ እኔ ፈራሁኝ። ነው ሌላ አዲስ ነገር ያስፈራል። ግን አስራ አንደኛ ክፍል ገባሁኝ፣ ፓስ ውስጥ ማለት እና ወደድኩት። የሚያስተማሩሽ ነገር ሌላ አስተማሪ የማይነግርሽ ነገር ነው። ፊት ተቀመጡት ይሉላል። አንድ ባይንደር መኖር አለባችሁ ለሁሉም ሰብጀክት ቃ እንዳይጠፋባችሁ፣ ምናምን ክፍሉ ውስጥ ከኋላ ትቀመጡ፣ ከፊት ተቀመጡ ይሏችኋል። አዎ፣ ከፊት ነው የምንቀመጠው። ለዚህ ደግሞ ለአቪድ ፕሮግራሙ የተለየ ደብተር ይኖራችኋል ለአብድ ብቻ ሳይሆን ለሁላችንም ሰብጀክቶች አንድ ባይንደር ነው የምንሸክመው፣ አንድ ትልቅ ባይንደር እንሸክማለን። ስታዲ ግሩፕ እንዴት እንደምትሰሩ እና ከሰው ከልጆች ጋር ጥያቄ እንዴት እንደምትጠይቁ አስተማሩን። ፊልድ ትሪፕ ላይክ ኮሌጅ ቶር ምናምን እነሱ ናቸው የሰጡን። ወደ ኮሌጆች ይወስዷችኋል ጉብኝት ብዙ ነገር ያስተሩልና፣ ብዙ ነገር አስተማሯችሁ። ራሄል፣ በዚህ ፕሮግራም ውስጥ አቪድ ፕሮግራም ውስጥ ከመግባቴ በፊት አይን አፋር ነበርኩ። ጥያቄ አልጠይቅም። የምቀመጠው እንደውም መካከል ላይ ነው። ከኋላም አደለም ከፊትም አደለም መሀል ነበር የምቀመጠው፣ ምክንያቱም መታወቅ ስለማልፈልግ። እንደዛ ብለሽ ነው ስትናገር የሰማዎች። እስቲ ስለ ሱ አውሪኝ But um am yeah, but I'm shy number Queen, I mean, cause right. I know I'm not I, I am the camera. we shy, i And uh, um the, the just only have so, less lay at Queen, and Jane. አላወጣም ነበረ ጥያቄም ቢኖርም ቤት ሄጄ ዩቲዩብ ላይ መልክቶ በራሴ ነው የተማርኩኝ። አስተማሪ ካልጠየቅ ምንድነው የምትማሪው? በራሴች፣ ነ ክፍል ውስጥ አትጠይቂም ታፍሪያለሽ? አዎ፣ ልጆችም አልጠየቅም ነበረ። ስለዚህ ብቻሽን ሄደሽ ቤት እንደገና ደጋግመሽ ታጠኘዋለሽ። አቪድ ፕሮግራም ስትገቢ እሱን ነገር ለማስተካከል ምን አድርጊ ያሉሽ? መጀመሪያ አስተማሪው ካሰራሽ ልጆቹ ከጎንሽ የሚቀመጡት ጠይቂ አሉኝ። ከእነሱም ጋር ደግሞ ስታዲ ግሩፕ ስሪ አሉኝ እና ፈርቼ ነበረ። ግን ጓደኞች አሉ እዛ ውስጥ እና እነሱም ካልገባቸው ሌላ ሰው ትጠይቂያለሽ ምናምን አሉኝ እና አስተማሪው ከክላስ ምናምን በኋላ ወይስ አፍተር ስኩል ሂጂ እና በኋላ እነሱ ሄደሽ ጠይቂ አሉኝ እና እዛ ሄጄ ማንም አይኖርም። ከትምህርት ቤት በኋላ አይ ልጆች አይኖርም። ሁሉም እቤት ይሄዳሉ እና አስተማሪው ብቻ ነው ስራውን እየሰራ ያለው ሰው። እዛ ሄጄ አንድ ሰዓት ምናምን ብዙ ሰዓት እቆይ ነበረ። ከአስተማሪዎች ጋር እነሱ በደንብ ኤክስፕሌን እያደረጉልኝ ስለሆነ እዛ ቆየሁኝ እና በስ እንደሱ ነው የተማርኩኝ። ከዛ በፊት እንዴት ነበረ ውጤትሽ እና ከዛ በኋላ ደግሞ እንዴት ተለወጠ? ደህና ነበረ ግን እኔ እየለመድኩኝ አልነበረም። ላይክ ትምህርት ቤት ጥሩ ሰራ ነበረ ግን ፋይናል ኤግዛም ምናምን ሲመጣ ሁሉም ነገር ይጠፋብናል። ነው አብድ ስገባ ላይክ የምወስደው ኖትም ሌላ ነበረ። የተለየ ኖት ነው ምትወስዱት? ኮርኔል ኖት የሚባል ነበረ የምንወስደው። እና እንደሱ ካረግሽ አስር ጊዜ ነው ጥያቄ የምትጠይቂው፣ በሱ መስድ አስር ጊዜ ነው ጥያቄ የምትጠይቂው ሰው አይጠፋብሽም። ስለዚህ በዚህ በአቪድ ፕሮግራም መሰረት የምትፈልጊውን ነገር፣ ያልገባሽን ነገር ደጋግመሽ ትጠይቂያለሽ። ስለዚህ በደንብ እየተማርሽው መጣሽ። ለፈተና ብቻ ሳይሆን ለሁሉም ነገር ነው ያመጣል በዚህ በአቪድ ፕሮግራም ባገኘሽው ውጤት ምክንያት የቨርጂኒያ ቴክ ዩኒቨርሲቲ በስኮላርሽፕ ለመግባት መቻልሽን ገልጸሻል። እስኪ ስለ እሱ አውሪኝ። ደግሞ እኔ ሳላውቀው ነው የመጣልኝ እሱ እኔም ያሰብኩት የቨርጂኒያ ላይክ ብዙ መቶልን ነበረ ከአንድ ወር በፊት እና እናቴ ሲንግል ማዘር ናቸው። እንዴት ነው ብለዚህ የምንከፍለው ምናምን ምናምን እያልን እናትሽ ብቻቸውን ነው የሚያሳድጉሽ አባትሽ አርፈዋል፣ ከዚህ ዓለም በሞት ተለይተዋል። እሺ፣ አዝናለሁ በጣም ራሄል። መቼ ነው ያረፉት አባትሽ? አስር አመት አርፈዋል። አስር አመት። ስንት ናችሁ ቤት ውስጥ ስንት ልጆች ናቸው? ሶስት፣ ሁለት ልጆች ነን። ግን ትንሽ ወንድም አለኝ አስራ ሁለት ሊሆነው ነው። እሺ አንቺና የአስራ ሁለት አመት ወንድምሽ ናችሁ ያላችሁት። ስለዚህ እናታችሁ አስሩን አመት ብቻቸውን ነው ያሳደጓችሁ እና ምንድን ነው የሚከፈለው ለዚህ ዩኒቨርሲቲ ቢቀበሉሽ የሚል ጭንቀት ነበር ያው እና ችግር ካሌጅ ልሄድ ምናምን እያሰብኩኝ ነበረ። ዩ ጭንቀቱ እሷ ላይ እንዳይ አርፍባት እንደሱ እያሰብኩኝ ነበረ፣ ግን ያው እግዚአብሔር ይሄን ሰጠን እና ስኮለርሽፑ ለሎው ኢንካም ልጆች ናቸው፣ ለፈርስት ጄኔሬሽን ካሌጅ የሚሄዱት ልጆች ዝቅተኛ ገቢ ያላቸው። ምንም አፕላይ አላረኩኝም ለዚህ ስኮለርሽፕ ዝም ብሎ ያው እንከመሽ ነው የሚታየው። እና ውጤትሽ ከትምህርት ቤት ምናምን ነው የሚታየው፣ የገቢ የገቢ የቤተሰብ ገቢ መጠንና የትምህርት ቤቱ ውጤትሽ ነው የሚታየው። ስለዚህ በዛ የተነሳ የነጻ ትምህርት ወይም የስኮላርሽፕ እድል ለማግኘት ቻልሽ? አዎ አገኘሁ። ንግግር ስታደርጊ በአቬድ ፕሮግራም ላይ አንድ ዝግጅት ላይ ስትናገሪ እኔም ለዚህ ፕሮግራም ልጋብዝሽ የበቃሁት እሱም ቪዲዮ አይቼ ነው። ንግግር ስታደርጊ እናቴን ላመሰግናት እወዳለው ብለሽ ለእናትሽ ነው ምስጋና ያቀረብሽው። እስቲ እናትሽ አንቺጎ እንድትጎብዥ ምንድን ነው ያደረጉት? ሁል ጊዜ ቢደክማትም ከስራ መታ ላይብሪ የወሰደችን እሷ ናት። ሁሉም ምንም ነገር እንዳይቀርብን ያረገችው እሷ ናት። ብርም ባይኖራት ያው ሁሉም ነገር ለእኛ ትሰጥ ነበረ። ሰው ለሱ ነው የመሰገንኳት ኳት በሷ ብርታት ነው እዚህ የደረስኩኝ። በጣም ትልቅ ነገር ነው። ራሄል ምንድን ነው መማር የምታስቢው አሁን? አሁን ቢዝነስ ኢንፎርሜሽን ቴክኖሎጂ የሜጀር አድርግ ያለ የቢዝነስ ኢንፎርሜሽን ቴክኖሎጂ፣ ወደፊት ከትምህርት ቤት ስጨርስ ሜይ ቢ ኮንሳልቲንግ ነው የምገባው። መጀመሪያ ላይ ግን ያው ግራጅዌት ስኩል ምናምን ስጨርስ ወርልድ ባንክ ውስጥ ወይስ ዩኤን መስራት ነው የምፈልገው። ለምንድን ነው እንደሱ አይነት ቦታ መስራት የምትፈልጊው? አገሬን እንድረዳ ኢትዮጵያ በርጥብ ጊዜ ሄደን ነበረ እና እኔ መብዛት ከቻልኩኝ መብዛት ነው የምፈልገው ነው። ትንሹም ወንድሜ እንደዚሁ እንዲሳካለት ትሞክራለሁ ብለሻል። እንዴት ነው የምትረስ እስኪ ንገሪኝ። አሁን እሱ ሌላ ትምህርት ቤት ነው የሚሄደው። እኔ እኔ እንደገባሁኝ ሄፊ ወድ አይደለም የሚገባው ላይክ በትምህርቱ ጎበዝ ስለሆነ በዚህ እድሜ ሌላ ትምህርት ቤት እየሰደዱት ነው እና በሱ እንዲጠንቅር ነው የምፈልገው። በዛው እንዲቀጥል እንዲጠነክር ነው የምትፈልጊው? አዎ። በትርፍ ጊዜሽ ምን መስራት ነው ምን ማድረግ ነው የምትወጂው ራሄል? አንብባለሁ በትርፍ ጊዜ እና ከዛ ውጪ ስዕል እሳላለሁ። ስዕል ትስያለሽ? ያ ትንሽ ምን አይነት ስዕል ነው የምትሰሪው? አበሻ ቀሚሶች ምናምን ያ ቀሚስ ነው መስለ የሀበሻ ቀሚስ። ጥበብ ትወጃለሽ? በጣም ነው የምወዳው። እኔም እንዳንቺ ነኝ። በጣም ወዳለ አልስልም፣ ግን እኔ ምንድነው የማደርገው ፎቶግራፍ አነሳለሁ። ጥበቦች አንቺ በስዕል ነው የምታነሻቸው። በስዕል ያነሳሻቸውን ትልክልኛለሽ? ይልኛለሽ። እስቲ አስተማሪዎች ለተማሪ በቂ ጊዜ ሲሰጡ እንደዚህ እንደ አንቺ ውጤት ሊመጣ ይችላል። ነገር ግን ሁሉም አስተማሪ አይደለም ለልጅ ጊዜ የሚሰጠው አደለ። አዎ ራሳቸው ፍለጋችሁ ያስፈልጋቸዋል። ላይክ በራሳቸው ከዚህ በላይ የተሻሻለ ኑሮ ማገኘት እችላለሁ ማለት አለባቸው ልጆቹ። ግን አስተማሪው ትልቅ ነገር ነው የሚሰራው። በደንብ ኤክስፕላይን ካረገ ትልቅ ነገር ነው። ላይክ ዋን ኦን ዋን ታይም ከሰጠ ለአንድ ልጅ በጣም ትልቅ ነገር ነው። ግን ሁሉም አይሰጡም አይደለ አይ ሚን ሁሉም ሰዓት አይኖራቸውም ምናምን ምናምን ይላሉ። ግን ያንቺም አስተማሪ መሆን አያስፈልግም ላይክ አስራ አንደኛ ክፍል ሲሆን ሁሉ ጊዜ በእኔ የእኔ አስተማሪ አይደለም የመሄደው የነበረው ሴም ሌላ አስተማሪ ግን አንድ ሰብጀክት የሚማሩ የሚያስተምሩን አስማሪ ነው። አንዳንዴ የሄድኩኝ የምትጠይቂው። ጎበዝ። እናትሽ ምን ይላሉ? ደስ ብሏቸዋል። ላይክ ያልታሰበ ነገር ነው። አሁን የደረስኩኝ ሰው ደስታ ነው የሚሰማቸው ትልቅ ነገር ነው። ለሁላችንም የሚያስደስት ነው። እንደ እናንተ አይነት ልጆች ታኮራላችሁ፣ ሀገርንም ቤተሰብንም። በጣም ነው የማመሰግናል። በጣም አመሰግናለሁ። እንኳን ደስ ያለሽ ለቤተሰብሽም፣ እናትሽም፣ ለወንድምሽም፣ ለሁላችሁም እንኳን ደስ ያላችሁ። በርቺ። በጣም ነው የማመሰግነው። ዲስ ገርል ዞን ፋየር እውነትም ይቺ ልጅ ልጅ እሳት ናት፣ እሳት ነች። እንግዲህ የምትደርስበትን ደግሞ እንከታተላለን። አድማጮቻችን፣ የዛሬው ምሽታችን ዝግጅት እንግዲህ በዚሁ ወደ መጠናቀቁ ነው። መቼም አዲሱ አመት አበቃ። የመስታወት የመጨረሻው የ2006 ዓ ም የመጨረሻ መስታወት ዝግጅታችን ነው። በሚቀጥለው አመት ደግሞ ለእናንተ ለወጣቶች መልካሙን ሁሉ እየተመኘን ለእኛም መልካሙን ሁሉ ተመኙልና የምንገናኘው በየትኛው ቀን ነው ቢባል በአዲሱ ሁለት ሺ ሰባት አመተ ምህረት ነው የሚሆነው። አይደለም ይህንን አመት ደግሞ ለእናንተ የምታድጉበት፣ ሀገራችሁን የምትጠቅሙበት፣ ራሳችሁን የምጠቅሙበት፣ አለማችሁን የምጠቅሙበት ያድርጋላችሁ። ሀሳባችሁን ደግሞ ሁልጊዜ ያጋሩም። በዚህ በአዲስ አመት ያላችሁን ሀሳብ እቅድ ልትሰሩ ያሰባችሁትን ባለፈው አመት ያሳካችሁትን በስልክ ቁጥራችን 2022059942 የውስጥ መስመር 14 ቆንጂት እንደምትለው ሁልጊዜ አደራ፣ ኢሜል አደራ ላኩልን። እኔ በኢሜይል ነው ከእናንተ የምነጋገረው፣ ካላችሁ ደግሞ ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩት ጠረጴዛችን ላይ ከች ነው የሚለውች ነው የሚለው። እንግዲህ የማጠቃለያ ዜና አሰምተን ይሆናል የምንሰናበተው ይህን አመት ደግሞ የመስታወት ዝግጅትን ከኦታ ቸርኖ በመቀበል ሲመራልን የቆየው ንጉሱ ታምሬን እናመሰግናለን። እንኳን አደረሰ፣ እንኳን አደረሰ ንጉሱ። ለመላው ህዝባችን እንኳን ለአዲስ አመት አደረሳችሁ። ንጉሱ ታምሬ በጣም እናመሰግናለን ንጉሱ። እንግዲህ የማጠቃለያ ዜና እናሰማችኋለን። መልካም አዲስ አመት እየተመኘን እንሰናበት በዚህ ሙዚቃ።

የማጠቃለያ ዜና አሰማለሁ። የአልሻባቡን መሪ የአህመድ አብዲ ጎዳኔን ሞት ተከትሎ የሶማሊያ መንግስት ስልጣን ላይ ከወጡ ገና ሁለተኛ ወራቸው ላይ የነበሩትን የብሔራዊውን ደህንነት ጥበቃ ዲሬክተር አብዱላሂ ሙሐመድ አሊን ከቦታቸው አነሳ። ውሳኔው የካቢኔው መሆኑንም የመንግስት ቃል አቀባይ ገልጠዋል። ምዕራብ አፍሪቃ ውስጥ ከ2000 በላይ ሰዎችን በገደለው ኢቦላ ወረርሽኝ ላይ በሚደረገው ርብርቦች ዩናይትድ ስቴትስ ጦር እንደሚረዳ ፕሬዝዳንት ባራክ ኦባማ ዛሬ እሁድ ሚት ዘ ፕሬስ በሚለው የኤንቢሲ ቴሌቪዥን ላይ ገለጡ። በኢቦላ ወረርሽኝ ላይ የተያዘውን ዘመቻ ዩናይትድ ስቴትስ የብሔራዊ ደህንነት ቀዳሚ አጀንዳዋ ታደርገዋለችም ብለዋል። የዩናይትድ ስቴትስ ጦር በእስላማዊ መንግስት ነውጠኞች ላይ የጀመረውን ዘመቻ አፋፍሞ ዛሬ እሁድ አራት የአየር ጥቃቶችን አካሄደ። የዛሬው ጥቃት የተካሄደው ነውጠኞቹ ምዕራብ ኢራቅ ውስጥ ያለውን የሀዲታ ግድብ ለመቆጣጠር እየዛቱ ባሉበት ወቅት መሆኑም ታውቋል። የዩናይትድ ስቴትስ ባለስልጣናት እንደገለጡት የውሃና የኤሌክትሪክ ኃይል ማመንጫ የሆነው ይህ ግድብ በአሁኑ ወቅት በኢራቅ ቁጥጥር ስር ነው የሚገኘው። ምስራቅ ዩክሬን ውስጥ አውሮፕላን አካባቢ ከባድ ተኩስ ድምፅ እየተሰማ መሆኑን የዶኔትስክ ነዋሪዎች ገለጡ። ዜናው ከትናንት በስቲያ የተፈረመውን ተኩስ አቁም ሳያፈርሰው እንዳልቀረ ይጠቁማል። በዚህ ውጊያ ቢያንስ ሁለት መኖሪያ ቤቶች በእሳት ነደዋል። አድማጮች፣ ለሰዓቱ ያለን ጠቅላላ የዜና ማሰማት ፕሮግራም እዚህ ላይ ያበቃ። አዲሱ አበበ ነኝ። ሰላም ደህና የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ ሰኞ ከምሽቱ በአንድ ሰዓት በ1430 መካከለኛ ሞገድ በሚተላለፈው በመደበኛው ፕሮግራም ደግሞ በ3 ሰዓት በ22ና በ25 ሜትር ባንድ እስከምንገናኝ ያስተናገድናችሁ ቆንጅታዬና ሄኖክ ሰማግዜርነን። ሰላም ደናደሩ